የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ22 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት ከሚያሰማው የአንድ ሰዓት ዝግጅት የዛሬውን ጀመረ።

እነዚህ ሰዎች ሰርተው ሰርተው ሰርተው ምንም እንዳልሰሩ ተደርጎ ሁልጊዜ እነሱ በማይሰሙበት ሁኔታ መቃብራቸው ላይ አስካይናቸው አጠገብ ነው ታሪካቸው የሚነገር። ይሄ መቀየር አለበት ይለናል። ሰዎች ቆመው መስማት አለባቸው ሲመሰገሙ እንኳን ደስ ያለህ መባል ያለበት ሰው በእንዲህ አይነት ስራው ጊዜ ነው ብለናል። ሸላሚው የበጎ ሰው ሽልማት ድርጅት ሲሆን መስራችና ስራ መሪውን መዋዘ ጥበባት ዲያቆን ዳንኤል ክብረትንም ይዘናል። የተሸላሚዎች አመራረጥ መስፈርት ምን ይሆን ከእኛው ባልደረባ ሌላ የዘንድሮ ተሸላሚዎችስ እነማን ናቸው? ለማለት የቅዱስ ያሬድ በዓል ለ19ኛ ጊዜ እዚሁ አካባቢያችን ዛሬ ተከብረዋል። የቅዱስ ያሬድን ታሪክና የዜማ መልክቱን በተመለከተ መጽሐፍ የጻፉና በበዓሉ ላይም ካስመረቁ አንድ ያሬዳዊ ሊቅ ጋርም ተወያይተናል። የድርሰት ነገር ከተነሳ አንዲት ደራሲም የዛሬ እንግዳችን ናቸው። የምጥ ያህል ነውና የተገላገልኩት የተመረቀ ቀን እጅግ ተደስቻለሁ ይሉናል። ወደ ማጠቃለያ ላይ ንጉሥ አክሊሉን አምጥተን እንቁጣጣሽ ተባብለን ለአዲሱ ዓመትም መልካም መልካሙን ተመኛኝተን ነው የምንሰነባበተው። ሁሉም በላይና በቅድሚያ ግን መላ አድማጮቻችንን እኛ የራዲዮ መጽሔት ቡድን አባላት አቀናባሪያችንን ንጉሡ ታምሪን፣ አዘጋጆቹን የአዲሱ አበበና እኔም አሉላ ከበደ እንኳን አደረሳችሁ። እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በጤና አሸጋገራችሁ እንላለን። የዘንድሮዋ ጳጉሜን በአምስት ቀናት ተጠናቃ ዘመነ ማቴዎስ 2009 ዓ ም አብረው ተሸኝቷል። ነገ ሰኞ ታዲያ አዲሱ የኢትዮጵያ 2010 ዓ ም አንድ ብሎ ይጀምራል። የነገው ሰኞ ግን ኢትዮጵያ ውስጥ ለሚገኙ ኢትዮጵያውያን የሥራ ቀን ሳይሆን አውድ ዓመት ነውና በድጋሜ መልካም በዓል እንቁጣጣሽ እንላለን። የዓለም ዜናውን አስቀደምን። እንደምናመሻችው እንኳን ለአዲሱ ዓመት 2010 ዓ ም ዋዜማ በሰላም አደረሳችሁ። ዜናውን የማሰማችሁ ሄኖክ ሰማ ጊዜር ነኝ። በዛሬ ዕለት በማዕከላዊ ሶማሊያ በለድወይን ከተማ የተከሰተ ፍንዳታ በትንሹ ሦስት ሰዎችን ሲገድል ሌሎች ዐሥራ ሦስት ማቁሰሉን የሀገሪቱ ፖሊስ አስታወቀ። የሂራን ግዛት አስተዳደር ጽህፈት ቤት አጠገብ የሚገኝ ሻይ ቤት እኩለ ቀን አካባቢ የፈነዳው ፈንጂ ሶስት ጋዜጠኞችን ጨምሮ ሌሎችን ማቁሰሉን የቪኦኤ የሶማልኛ ዝግጅት ክፍል ያቀረበው ዘገባ ያስታውሳል። የሶማሊያ ፖሊስ ኃላፊ ኮሎኔል ኢስሐቅ አሊ አብድሌም ድንገቱን አረጋግጠዋል። በሶማሊያ የሚንቀሳቀሰው የሽብር ታጣቂ ቡድን አልሸባብ የአፍሪካ ሕብረት የሰላም አስከባሪ ኃይል ዋና የዘመቻ ጣቢያ በሆነችው ከተማ ለደረሰው ጥቃት ኃላፊነቱን ወስዷል። የደቡባዊ ዩናይትድ ስቴትስ ፍሎሪዳ ግዛት ዛሬ ማለዳ በከፍተኛ ዝናብ አዘል አውሎ ንፋስ ተመታች። በካሪቢያን ደሴቶች ከባድ ጥፋት ያደረሰችውን አውሎ ንፋስ እርማ ዛሬ ማለዳ ኪዌስትን ስትመታ ባለ አምስቱ የአውሎ ንፋስ ደረጃ አራት አጥፊ ኃይልን ይዛ ነው። አውሎ ንፋሷ በሰዓት 215 ኪሎ ሜትር የሚሽጎደጎድ ከባድ ንፋስ እየገፋት ፍሎሪዳን መምታቷን ብሔራዊ የህርኬን ማዕከል አስታውቋል። በአካባቢው በንፋስ ሲከንፍ የመጣው ዝናብ ከሚያወርደው ውሃ በተጨማሪ በንፋስ ተገፍቶ የመጣው የውቅያኖስ ውሃ መጠን የባህር ወሰኑን ጥሶ በከተማዎችና በጎዳናዎች እንደዚሁም በየቤቶችም ጭምር መፍሰስ ጀምሯል። ኔፕልስ፣ ፍሎሪዳ፣ ፎርት ማየርስ እና ታምፓ ከተሞች በከባድ ንፋስና ከባህር ወለል ከፍ ብሎ በመፍሰስ ላይ ያለ የውቅያኖስ ውሃ ጎርፍ ተጥለቅልቀዋል። በጎርፍ መጥለቅለቅና በንፋስ ከሚደርሱ ጉዳቶች ዜጎች ራሳቸውን እንዲጠብቁ የተዘጋጁ ጊዜያዊ መጠለያ ጣቢያዎች በአስር ሺህ የሚቆጠሩ በማያሚ ዴድ ግዛት ብቻ እንደሚገኙም ታውቋል። ኸሪኬን እርማ በካሪቢያን ደሴቶች በትንሹ የ25 ሰዎችን ሕይወት ስታጠፋ በተለይ የባርቡዳ ሳንት ማርትን ሳምባርትና የመሳሰሉ ደሴቶችን ድምጥ ማጣቸውን አጥፍታለች። የእርማን ደረጃ አምስት አፍራሽ ኃይል መቋቋም የተሳናቸው የካሪቢያን ደሴቶች በአካባቢው እየበረታ በመገስገስ ላይ የሚገኘው ሌላ አውሎ ንፋስ ጆዜ ጭንቅ ላይ ነበር የሰነበቱት። ጆዜ ደረጃ አራት ሲሆን ባርቡዳን ብዙም ሳይጎዳ ወደ ሰሜን እየተምዘገዘገ ይገኛል። በሜክሲኮ ዋሃካ ግዛት የተከሰተው የመሬት መንቀጥቀጥ ያጠፋው የሰው ሕይወት ወደ ዘጠና መድረሱን የሀገሪቱ ባለሥልጣናት አስታወቁ። በመሬት ርዕደት መለኪያ 8.2 ሬክተር የተመዘገበው አደጋ በፓሲፊክ ውቅያኖስ አቅራቢያ ወደ አንድ ሜትር ቁመት ያለው ተምዘግዛጊ የባህር ጎርፍ ወይም ሱናሚ አስከስቷል። ርዕደቱ ከባህር ዳርቻው አልፎ እስከ መዲናዋ ሜክሲኮ ሲቲ ድረስም ተሰምቷል። የሜክሲኮ ፕሬዚዳንት ኤንሪኬ ፔኛ ኔልቶ የመሬት መንቀጥቀጡ ከ30 ዓመታት በፊት ተከስቶ ከነበረውና በሺዎች የሚቆጠረውን ሕይወት ካጠፋው የከፋ እንደሆነ ገልጸው በሀገሪቱ የሦስት ቀናት ብሔራዊ ሀዘን አውጀዋል። በሚያንማር የሮሂንጋ ታጣቂዎች ለአንድ ወር የሚዘልቅ የተኩስ አቁም ስምምነት ላይ መድረሳቸው ተሰማ። በጦርነትና ሁከት የምትታመሰው የደቡብ እስያ ሀገር በችግር ላይ ለሚገኙ የበርማውያን አስቸኳይ የሰብአዊ እርዳታ ለማቅረብ ነው ስምምነቱ የተደረሰው። የሮሂንጋ ታጣቂዎች በፖሊስና የፍተሻ ጣቢያዎች ላይ ጥቃት ማድረስ ከጀመሩበት ያለፈው ወር ጊዜ አንስቶ የተቀሰቀሰውን ግጭት ሽሽት ወደ ሦስት መቶ ሺህ ሰዎች ከቤት ንብረታቸው ተፈናቅለዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚሁ ነበሩ። ከቀሪ ዝግጅታችን ጋር አብራችሁን ቆዩ። አዎን የራዲዮ መጽሔት ተጀመረ። ቀዳሜ መሰናዶውም ምርጥ የሳምንቱ ግጥም ይሆናል። አታስብ ይሉኛል ማሰብ ማሰላሰል ማጤን ማውጣት ማውረድ በአእምሮ መጸነስ ሐሳብን ማዋለድ ከምናብ ጓዳ ውስጥ ምስጢርም ፈልፍሎ የአእምሮ መረዋን ማንኳኳት ደውሎ መላ ማፈላለግ እንዲህ ቢሆን ማለት አእምሮን ኰትኵቶ እውቀት ዘርቶ ማምረት በአንዱ ውስጥ ሌላው በሌላው ውስጥ አንዱ እንዳለ መረዳት ግና በማሰቢያቸው ላይ ቁጭ ብለው የዋሉ ለምን እንዴት ብለው መጠየቅ ያልቻሉ በእነሱ መክሊት ልክ ማሰቤን ገድበው አታስብ ይሉኛል ማሰብ ወንጀል አርገው። መፈለግ ምስጢሩን መርምሮ ስሪቱን መረዳት እውቀት አጎልብቶ ልዩ ጥበብ ማግኘት ተጨንቆ ተጠቦ ለሊት እንቅልፋቶ ልዩ ሐሳብ ማፍለቅ አእምሮን ኰትኩቶ በአእምሮ ጓዳ ውስጥ ገብቶ ማንጐዳጐድ፣ መቃኘት፣ መማተር ማለት ነው። ጉድ ጉድ ታዲያ የማሰብ ምስጢሩ ውሉ ያልገባቸው የአእምሮአቸውን በር ጥርቅም አድርገው ዘግተው ማሰላሰል ትተው ቁጭ ብለው ያዋሉ ገና ከምባቻው ማሰብ ያልታደሉ ሐሳቤን ገድበው አንደበቴን ዘግተው አታስብ ይሉኛል ማሰብን ወንጀል አርገው ማስተዋል የመሬትን ስሪት የጨረቃን ውበት ርቀት የከዋክብት የፀሐይን ሙቀት። የተራራን ኩራት የውቅያኖስን ጥልቀት የጉም ጥጥ ፈተላ የበረዶን ንጣት የእሳተ ገሞራ የመብረቅን ቁጣ የበሽታ ዘሩ ከየት እንደመጣ! መጣ የአየሩን ሹክሹክታ የእግዚርን ዝምታ የወፎች ዝማሬ የዛፎች እስክስታ ከየት መጣ ብሎ ጥያቄ መጠየቅ ከእኔም ካንተም ከሱ አዲስ ሐሳብ ማፍለቅ የነጠረ ሐሳብ ከአእምሮ እንዲጨመቅ ዛዲያ የእግዚአብሔር ምስልነቴ ፍጥረቴ ያልገባቸው ሕሊናውን ነፍጎ ሆዱን ያደላቸው መኖር ማለት ማሰብ መሆኑን ዘንግተው ሐሳብ ከወቂቱ ሙጥጥ ያለባቸው አታስብ ይሉኛል ሐሳብ ነጥፎባቸው መመርመር መቃኘት መማተር ገብቶ ማገላበጥ ከፍቶ ማንጎዳጎድ በአእምሮ ጓዳ ውስጥ አቧራን አራግፎ ድሩን መበጣጠስ ጥርት ያለ ሐሳብ እስኪፈልቅ ድረስ ዝገቱን ማስወገድ ጥቀርሻውን ማጽዳት አእምሮን መርምሮ ስሪቱን መረዳት በሳሉን ጠብቆ ባለው ላይ መገንባት ከኔም ከአንተም ከሱ በአንድ ላይ ሰንቆ የነጠረ ሐሳብ ሌላ ማፍለቅ ጨምቆ እናማ አምላክ የቸረኝን ከጠዋቱ ስፈጠር ከማሰቡ በዛ ከእንቅልፉ ቈንጠር ከሽታው ቀንሶ ከጥያቄው ጭምር መማር መመራመር ማሰቤን ገድበው ይሉን ጀምረዋል። ማስተዋል ወንጀል ነው። መደምደም፣ መደነቅ፣ መገረም፣ ማጤን፣ ማሰላሰል በአእምሮ ጓዳ ውስጥ ሐሳብን ማብሰልሰል፣ እንዲህ ቢሆን ብሎ ብልጭታ መፈንጠቅ፣ ተግቶ መላ መምታት፣ አዲስ ሐሳብ ማፍለቅ፣ ፍቅር ወንድምነት፣ አንድነት እንዲበቅል አእምሮን ኰትኩቶ ዕውቀትን ነው መትከል፣ መታነጽ በትምህርት ልዩ ጥበብ ማግኘት በአንዱ ውስጥ ሁሉም በሁሉም ውስጥ አንዱ እንዳለ መረዳት ገና መሆኑ ያልገባቸው መኖር ማለት ማሰብ ያልተጻፈ መጽሐፍ የተጻፈ ማንበብ ማዳመጥ መናገር ማስረዳት መጠየቅ ሐሳብን በሐሳብ መሳል መሞሻለቅ መናገር መተቸት ማሰቤን ገድበው አታስብ ይሉኛል ማሰብን ወንጀል አድርገው ይሄ ግጥም ከአስራዳው የተላከልን። ሰላም አዲሱና ሉላ እንደምን አላችሁ? አሮጌው አመት ከመጥባቱ በፊት ዕዳ ተከትሎን ወደ መቃብር እንዳይሄድ በይደር ተይዛ የነበረችው አታስብ ይሉኛል የምትለዋን ቋጠሮ ወይም ለወገኖቻችን ጆሮ በአየር ላይ ብታውሏት በሚል ይኸው እንደገና ልክያታለሁና ወፌብረሪ መልእክቴን ንገሪ ብላችሁ በአየር ላይ ወንጭፏት ሲሉ የፈረንሳዩ አድማጫችን እንዳልነው አስራዳው ናቸው ያደረሱን። እናመሰግናለን። go <Sýst> en <Sýst> <Sýst> <Sýst> <Sýst> ጋሚ እንቁጣጣሽ ለአድማጮቻችን በሙሉ። እኔ ደግሞ ለአንተና ለንጉሱ እንቁጣጣሽ እላቸዋለሁ። እናመሰግናለን። አዲሱ ለአንተም መልካም በዓል እንቁጣጣሽ። አመሰግናለሁ። አዲሱ አሉላ። መላው የኢትዮጵያ ሕዝብ አድማጮቻችን እንኳን ለአዲሱ አመት አደረሳችሁ። ንጉሱ ታምሬ ነኝ። በየአመቱ ለእኛ እንቁጣጣሽ ደስ ይበለን። እንኳን ደህና መሮህተትን እንደሰው ገበሬው ደስ ብሎት ያየ ይስቃል፣ የአስመራውን መድረስ በተስፋ ይጠብቃል። በየአመቱ ሆነኛ እንቁጣጣሽ ገሲ በለን እንኳን ደህና መጣሽ የደስታ ዘመን አድርጎላችሁ በየአመቱ ለኛ እንኳን ደህና መጣ። የኢትዮጵያው ሊቅ የቅዱስ ያሬድ በዓል ለ19ኛ ጊዜ ዛሬ ተከብሯል። በዓሉ በዲሲዋ ቅዱስ ማርያም ቤተ ክርስቲያን ሲከበር የሊቁ የዜማ ታሪክና ምልክቶቹ የተካተቱበት አዲስ መጽሐፍም ተመርቋል። ደራሲው ያሬዳዊ ሊቀ መዘምራን ሞገስ ስዩም ናቸው። ሊቀ መዘምራን ሞገስ በአሁኑ ወቅት በርእሰ አድባራት ደብረ ሰላም ቅዱስ ማርያም ቤተ ክርስቲያን አገልጋይና የመንፈሳዊ ክፍሉም ዋና ኃላፊ ናቸው። ከዚህ ቀደም የታላላቅ በዓላት ወረቦች የተካተቱበትን ሲዲ ለመጀመሪያ ጊዜ ያዘጋጁት እኒህ ሊቅ በያሬዳዊ ስራዎቻቸው እውቅና አግኝተዋል። ናሽናል ኢንዶመንት ፎር አርትም ለኪነ ጥበብ ስራዎች ድጋፍ የሚሰጥ የዩናይትድ ስቴትስ ብሔራዊ ተቋም ተሸላሚ ናቸው። በኢትዮጵያ ቤተ ክርስቲያን ትምህርት የሚታወቁት ሊቀ መዘምራን ሞገስ ግሪክ አቴና ውስጥ ከሚገኘው የቴዎሎጂ ወይም የመንፈሳዊ ኮሌጅ በሕግ ትምህርት በዲግሪ ተመርቀዋል። ሊቀመዘምራን ሞገስ ስዩም እንኳን ደስ ያለው ላለው ትልቅ ስኬት ነው። ታላቁ ኢትዮጵያዊ ሊቅ ቅዱስ ያሬድና የዜማው ታሪክ ከነ ምልክቱ በሚል ለብዙ ጊዜ የደከሙበትን መጽሐፍ ለፍሬ አብቅተው ለምረቃ በቅቷል እና መጽሐፉም የቅዱስ ያሬድ በዓል በየአመቱ በርሶ መሪነት በሚከበርበት ስነስርዓት በዘንድሮው ለህዝብ ቀርቦ እርሶም ገለጻ አድርገዋል። መጀመሪያ መጽሐፉ ምን ምን ጠቀሜታ አለው? በተለይ ተራ ምዕመናን ይረዳዋል ወይ ነው ወይስ ሊቃውንት ብቻ ናቸው የሚረዱት? አዎ፣ ቅዱስ ያሬድ ለኢትዮጵያ ቤተ ክርስቲያን ቅርስ ነው። ከቅርስነቱም ባሻገር ዜማ የተጀመረው በቅዱስ ያሬድ ነው። ዜማው አንድ ሺ ስድስት መቶ ዘመን ያስቆጠረ ነው እና ይህ ሙያ በኢትዮጵያ ቤተ ክርስቲያን ብቻ ተወስኖ በቤተ ክርስቲያን አገልግሎት ሲሰጥበት ነው የኖረው። ማንኛውም በአብነት ትምህርት ቤት ገብቶ የሚማር ተማሪ ሁሉ ዜማን የሚጀምረው በቅዱስ ያሬድ ድርሰት ነው፣ ሰላም ለኪ ብሎ ከዛ ደረጃ በደረጃ ወደ ድጓ፣ ወደ ጾመ ድጓ፣ ወደ ምዕራፍ፣ ወደ ሌላም ወደ ቅዳሴውም፣ ወደ ሌላም ይሄዳል ማለት ነው እና እኔ ይህ ቅርስ በኢትዮጵያ ቤተ ክርስቲያን አገልግሎት ብቻ ተወስኖ ለምን ይኖራል? ለምን ሕዝብ አያውቀውም? ለምን ሕዝብ አይከታተለውም? ሕዝብ ለምን አያውቀውም ነው መግቢያው። ታሪኩን ታሪኩን የቅዱስ ያሬድ፣ አዎ ቅዱስ ያሬድ እንዴት እንደደረሰው፣ ዜማውስ ምን አይነት ዜማ ነው? ዘሩ ከምንድን ነው የተገኘው? እና መግቢያው ላይ ታሪኩ አለ። ከታሪኩ ቀጥሎ ደግሞ ዜማው ነው ያለው። ዜማው ዜማ ማለት እንግዲህ ያው ጩኸት ነው። ነገር ግን በንባቡ ላይ እነዚህ ዜማዎች ከየቦታው ተለቅመው የተቀመጡ ምልክቶች ናቸው። በኢትዮጵያ ቤተ ክርስቲያን ስርዓተ ትምህርት ሊቃውንቱ ሲያስተምሩ ዜማውን ጩኸቱን ብቻ ነው እንጂ ምልክቱን አስቀድመው ያስተምሩ። አሁን ግን በአጭሩ በመጽሐፉ ላይ ተገልጿል። በተለይ አሁኑ ትውልድ ታሪኩን መከታተል ይፈልጋል። ስለ ቤተ ክርስቲያን ታሪክ፣ ስለ ዜማዋ፣ ስለ ቅኔዋ፣ ስለ ሌላ ባጩ ይህ ትውልድ ይህንን ዜማ ለማጥናት እንዲችል ምልክቱ ከወዴት እንደመጣ ያለ ማስረጃው በዚህ መጽሐፍ ላይ አስቀምጫለሁ። ግን ሊጠቀምበት የሚችለው ማን ነው? ለምሳሌ ምልክቱን ለማወቅ ራሱን የቻለ ትምህርት ይፈልጋልና የእርስዎን መጽሐፍ ማንም የቤተ ክርስቲያን ሰው ሊጠቀምበትና ምልክቱን ለይቶ ሊያውቅ ይችላል ወይ ማለት ነው? ልክ ነው። ለምሳሌ ቅዳሴ ምን ውሰድ። ቅዳሴ ሁሉም ሰው ይከተለዋል፣ ይሄ ያዜማል በቤተክርስቲያናችን ነገር ግን ምልክቱን አይደለም፣ ምልክቱን አያውቀውም። ዜማውን ብቻ ነው የሚከታተለው። ልክ ነው። እና ከየት መጣ ይሄ ዜማ? እንዴት ነው የሚዘሙ? ምንድን ነው መነሻው? አንድ ተማሪ ዜማ ከመከታተሉ በፊት ምልክት ማወቅ መቻል አለበት። አሁን ለምሳሌ እኔ በቤተ ክርስቲያንም አስተምራቸዋለሁ ንባቡን ብቻ ጽፌ ነው የምሰጣቸው። ስለ ዜማው እኔም አላመለክትም፣ እነሱም አይጠይቁኝም። ያንን ዜማውን እኔ የምጽፈውን ግን ተከትሎ ይጨዋሉ። ትክክል አይደለም። አሁን ለምሳሌ እርስዎ የሚያስተምሯቸው አሉ፣ ግን ያንን የያስተማሩንን ዜማ ምልክት አድርገውበት በምልክቱን ተከትለ ሂድ ቢሉ ልንል አንችልም። ምልክቱን አናቀውም ማለት ነው። ብዙ ሰው ምልክቱን አይረዳም። በተለምዶ ግን ይጮኋል። ቅዳሴም ሲቀደስ ተሰጦ ሕዝቡ ሁሉ ይቀበላል። ሁሉም ይሄ ሁሉ ሰው ግን ምልክቱን አድርገው በዚህ ምልክት በል በምልክት በል ቢሉ ታቅም በድምጫ ግን በልምድ ያዜመዋል። እንግዲህ ይሄ የእኛ ኃላፊነት ነው የአስተማሪዎች ኃላፊነት ነው። ያለፈው አልፏል። ያለፈውን በታሪክ መልክ ነው የምናቀርበው። ወደፊት ግን እኔም ቢሆን ማንም አስተማሪ ጽሑፍ ተከትሎ ስለ ምልክት ማስረዳት መቻል አለበት፣ ትምህርት መሰጠት አለበት። ለምሳሌ መዝሙር እናስጠናለን። የሰንበት ተማሪዎች መዝሙር ያፍራሉ፣ ሌላውም ተማሪ ይማራል። ይህንን መዝሙር ከማቅረባችን በፊት ወይም ይህንኑ መዝሙር እያስተማረ ምልክቶቹንም ጭምር መግለጽ መቻል አለበት ዜማው ያሬዳዊ ከሆነ ነው። ያሬዳዊ ካልሆነ ምልክትም ሊኖረው አይችልም። ይችላል ያሬዳዊ ነው፣ ያሬዳዊ ነው። ስለ ያሬዳዊ ነው አሁን የምንቀጥለው። በአሁን ጊዜማ ማንም ሰው መዝሙር እያለ የሚያቀርበው ይሄ መዝሙሮ ነው፣ ያሬድን ዜማ የተከተለ አይደለም። ትልቁ ነገር፣ ታሪኩ፣ መጽሐፉ፣ በዚህ ውይይት ለአድማጭም ለማስተላለፍ በእውነቱ የፈለግኩት ለመጀመሪያ ጊዜ ነው። ይሄ ነገር አይደለም ሊቀ መዘምራ። እንግዲህ የኔ አሳሳብ እንደዛ ነው። ከነ ምልክቱ ሲወጣ በእርግጥ ቅዱስ ያሬድ ድርሰት He a ብዙ ምሁራን ጽፎበታል። በ የሚቆጠሩ ምልክቱን ማለት ነው። ምልክት ግን እኔ በራሴ እኔ ደክሜበታለሁ። ወደ አምስት ዓመት ያህል ደክሜበታለሁ ይህን ምልክት። ዋናው ነገር እኔ ምንድነው በአጠቃላይ ወደፊት ትውልዱ ቢያጠናው ጥሩ ነው። ካላጠናውም ደግሞ እንደ ቅርስ እንዲቀመጥ፣ ዜማችን ይህን ይመስላል እንደ ቅርስ ለምሳሌ አንድ ሰው ያነበው ይችላል፣ ላያነበውም ይችላል። ግን እንደ ቅርስ ያስቀምጣል። ቢያንስ ቢያንስ የቅዱስ ያሬድ ታሪክ በደንብ ስላለው እሱን ያጠናሉ። ምልክቶቹንም ደግሞ በማየት ለማጥናት ይገፋል። ይገፋፋል። ሰው ይደፋፈራል። ትልቅ ስራ ነው በእውነት ሊቀም ዘማሪ። አምስት አመት ፈጀብኝ አሉ፣ ግን እንዴት አሰባሰቡት? ኬት ኬት አገኙት? እርሶ ብዙ ህይወትን በቤተ ክርስቲያን ውስጥ ቢያሳልፉም ከሀገር ወጥተው ደግሞ በውጭ ሀገር ትምህርት ብዙ ቆይተዋል። አሁንም ውጭ ነው ያሉትና እንዴት ተሳካለ ማሰባሰቡ? አንደኛ መጽሐፍቶች አሉ። ሶስት መጽሐፍቶች፣ አንዱ ምዕራፍ ነው። ስብስብ ከዳዊት የጾታ ነው። ከዚያ ቀጥሎ ምዕራፍ ጾመ ድጓ ይባላል የጾም ምዕራፍ ነው። በጾም ጊዜ የሚዘመር ነው። ከዚያ ደግሞ ሰፊው ድጓም ይባላለን እና እነዚህ ሶስቱ ተወራራሾች ናቸው። ከዛ ከዛ አሰባሰቡ ማለት ነው። ትልቅ ነገር ነው። ሊቀ መዘምራን፣ በጣም ደስ እንዳለሁት እርግጠኛ ነኝ። የዘንድሮ ያሬድ በዓል ቤተ ቤተክርስቲያኒቱ በምታከብረው ስነ ስርዓት ዋናው እንግዳና ተናጋሪም እርሶ ነበሩና እኔ ምስጋና አቀርባለሁ። እንኳን ደስ ያለው ብያለሁ። እርስዎ በመጨረሻ የሚሉት ካለ እድል እሰጣለሁ። እኔ መጨረሻ የምለው እኛ እናልፋለን ማለት ነው። እንግዲህ የሚኖር የለም። ያው ተተኪው ትውልድ ነው። ይህ ትውልድ ወደ ራሱ ታሪክ እየተመለሰ ነው ነው የምለው እየጠየቀ ነው። ይጠይቃል ሙያችንን ሁሉ በቤተክርስቲያን የሚሰጠውን ሁሉ ይጠይቃል። በሚጠይቅበት ጊዜ ባዶ እጃችንን እንደው እንዳንሆን ታሪክ ማስተላለፍ መቻል አለብን። በተለይ በዜማ ላይ ትኩረት አለው ይህ ትውልድ፣ እንዴት አድርገን እንዳቆየ ነው። አንድ ሺ ስድስት መቶ ዘመን አንድ ታሪክ ማቆየት ቀላል አይደለም። ትውልዱ እንዲያውቀው እንዲረከበው ቅርሳችን ነው እንዲል አስቤ ነው እንግዲህ ይህንን ያዘጋጀውት። በጣም ጥሩ በጣም ደስተኛ ነኝ። እግዚአብሔር ከኛ ጋር ነው። መልካም አዲስ ዓመት። በዚህ ውስጥ አንድ የማውቀው ሰው ድምጽ ያለ ይመስላል። አዲሱ እስቲ ረፋሉላ ወደ ስራችን እንሂድ። አይ ዜማውን ለማስታወቅ ብዬ እኮ ነው ነው። እሺ፣ በሊቀ መዘምራን ሞገስ ስዩም መሪነት የዲሲ ደብረ ሰላም ቅዱስ ማርያም ያሬዳውያን ያዜሙት ወረብ ነው። አሁን የተሟላ መልስ ተገኝቷል ማለት ነው። እንቀጥል ወደ ተሸላሚው ወደ ተሸላሚው ጋዜጠኛ ልንሸጋግር ነው። ወደ ዘንድሮ የበጎ ሰው ተሸላሚ ወደኛው ንጉሴ አክሊሉ ንጉሴን፣ መጀመሪያና አወያይ እንጂ ታዲያ ርዕሰ ጉዳዩ ተመሳሳይ በመሆኑ ከሸላሚው ድርጅት ኃላፊ ጋርም አከታትለን እንወያያለን። በቅድሚያ ሁለታችሁንም እናመሰግናለን። የበጎ ሰው ተሸላሚ አንዱን ደግሞ የበጎ ሰውን ዋና ባለቤት ይዘን ነው አሮላ የምንወያየው ተሸላሚው የእኛው የራዲዮ መጽሔት ዋልደረባ ንጉሴ አክሊሉ ደግሞ የበጎ ሰውን ዋና ባለቤት ይዘን ነው አሮላ የምንወያየው። እንኳን ደስ ያለህ ንጉሴ። እንኳን ደስ ያለህ ንጉሴ። እንኳን አብሮ ደስ ያለን። ሽልማቱ የጋራችን ነው። እንኳን አብሮ ደስ ያለን። አዎ፣ መቼ ነው ያወቅከው? በጋዜጣ ላይ ወጥቷል። በሬዲዮም ስምህ እየተነገረ ነው፣ ተወዳዳሪ ነህ አንተ እያሉ ሲሉኝ ነው የሰማሁት። ጠዋትም ስገባ አንደኛ እንደሚሸለም ስለማላውቅ አላወቅኩም። እንደው አለባበሴ እንኳ ምን መሆን እንዳለበት ምን ብዬ ነው የሄድኩት። በኋላ ነው ያ ሁሉ የሆነው እና እንደውም ስደነግጥ ይታያል ነው የሚል ቴሌቪዥን ላይ የአመቱ አሸናፊ ስል እንደው ራሴን ጭንቅላቴን ሲይዝ ነው የሚታየውና በጣም ነው የገረመኝ። እኔም እራሴ አልጠበቅኩም። በእውነት ሰርፕራይዝ ይሉሃል ይሄ ነው እንግዲህ ፈረንጆቹ። ይሄ በእርግጥም ደስ ይላል። ንጉሴ የብዙ ዓመት አስተዋጽኦ ነው ለክብር የበቃው፣ በአንድ ቀን የሰራኸው አይደለም። በብዙ መልኩ አዲሱ፣ ምናልባት የምትጋሯቸው ጊዜያትና ሁኔታዎች ያሉ ይመስለኛል። ከኢትዮጵያ ራዲዮ ቤተ ክህነትም አካባቢ በአገልግሎትም በትምህርቱም ረጅም ጊዜ ወደ ኋላ የሚወስድ ነውና የራዲዮ መጽሔት አድማጮችም በተለየ ስሜት የሚቀበሉት አክብሮት ይመስለኛል። አዲሱ የንጉሴ አድናቂዎች አሉን፣ በፕሮግራማችን ላይ በጠፋ ጊዜ የሚጠይቁ ሲመጣ ደስታቸውን የሚገልጡ ። አዎ ልክ ነው። ከንጉሴ ጋር የምንጋራው የስራ ዘመን አለ። ማስታወቂያ ሚኒስቴር የሁርጠዋት ፕሮግራም እና ንጉሴ ታደሰ ጋር አብረን ጀመር፣ ነፍስን ይማር በኋላና ንጉሴ ተረከብን በፈረቃ ስራ ነበረ። በቤተ ክህነቱ እንኳን ንጉሴ ሊቅ ነው። ዝም ብዬ እንደው ኩታራ ዲያቆን ነበርኩ። እሱም ተጊዜ በኋላ ጠፍቷል። ግን በእውነቱ ትልቅ ልምድ ያለው በሙያውም በጣም የበሰለ ጋዜጠኛ ነው። የበጎ ሰው ጥሩ ምርጫ አድርጓል አድርጓል። የእድሜ ልክ አስተዋጽኦም ቢሆን ዞሮ ዞሮ ከኃላፊነት ጋር ነው የሚመጣው እና ሌላ ኃላፊነት ያሸከሙ ይመስለኛል። የበጎ ሰው ሰዎች መዘ ጥበባት ዲያቆን ዳንኤልን ይዘናል በመስመር ላይ። ንጉሴ ወደ ሸላሚዎች ወደ አክባሪዎች ከመሄዳችን በፊት የምትለን ይኖራል? አዲስ ኃላፊነት ዘጊቶ የመጣ አይመስለኝም መቼም ዘገያ አይደለም እና በህይወት እያሉ ሰዎች ለሰሩት ስራ የሚገባውን አክብሮት መስጠት ትልቅ ነገር ነውእና። ሀላፊነቱ እንዴት ነው የሚከብድ ይመስልሃል ያው ይከብዳል በጣም የጋዜጠኝነት ሙያ መቼም ሁል ጊዜ አዲስ ነገር መፈለግ መሻት ነው እና ነጋሽ ገብረ ማርያም ዘጌት ብለው ነው መሰለኝ መንግስት ይሸልም በነበረበት ጊዜ እንደዚህ አይነት ሽልማት እንዴት አገኙት ሽልማቱ ሲላቸው በመኖሪያ ያገኘሁት አሉ እዛ መሃል ሞተው ይሁን ያመልጥ ነበርና ይሄ የነጋሽ ገብረ ማርያም አባባል ትዝ አለኝ። እኔ እንደው እንዴት እንዳዩ እንዳስተዋሉ፣ ብዙ ጊዜ አደባባይ ላይ አልታይም ያው በእናንተ በአሜሪካ ድምፅ ሬዲዮ ነው የምሰማውና፣ በእውነቱ የዛ መድረክ ላይ ቆሜ ያን ታላቅ የበጎ ሰውነት ሽልማት ስቀበል አዲሱና አሉላ አሉላ እና አዲሱ እንዲሁም ደግሞ እንደው ላነሳቸው የሚወድ እነዚህም ባለውለታዎችን ላስታውስ እወዳለሁ፣ የቀድሞዎቹ የጋዜጠኝነት ሙያ መምህሮቼ ዛሬ በህይወት የሌሉት ሁሉ ነው። ሽልማቱ የአዲሱ ያሉናል የቪኦኤ የሁሉም አገልግሎት ሰራተኞች ሁሉ ነው እና በእናንተ ስም ሆኜ ነው ይህን ሽልማት የተቀበልኩት። በዚህ ሀሳብ የበጎ ሰው ድርጅትም እንደሚስማማ ተስፋ አደርጋለሁ። ልክ ነው ንጉሴ፣ በድጋሚ እንኳን ደስ ያለህ። ስሜቶችን ወዲያው የሚያመጣም ይመስል የኢትዮጵያን ሕዝብ በሙሉ አንድ ላይ የያዘ ንጉሱ፣ እናመሰግናለን። ስለ ምርጫው ለምርጫው አንዲት ደራሲ አወያይተናል ብለንም አልነበር። አዲሱ አልተሳሳትክም። አሉላ ቀጥለን ልናቀርባቸው ነው። ደራሲዋ ማን ናቸው አልከኝ። ታዲያ በትግሉ አለም የቆዩ እንዲያውም ከያ ትውልድ ጋርም የሰሩ ይመስለኛል። በአሁኑ ወቅት ታዲያ እዚህ ዩናይትድ ስቴትስ በጉብኝት ላይ ናቸው። አይበቃም? ይበቃል። ቀጥሎ ሶስት ልጆች አሉኝ። እንደ አራተኛ ልጅ ነው የቆጠርኩት ኢትዮጵያ ውስጥ ካየኋቸው ካገኘኋቸው ጥቂት ደስታዎች አንድ የዛን ቀን ያዩ ደስታ ነው ማለት ነው። ወይዘሮ አመልማል አንዳርጌ ይባላሉ። ባለፈው ግንቦት ሀያ ሰባት ሁለት ሺህ ስምንት የተገላገሉትን አራተኛውን ልጅ ያልተቋጨ ጉዞ ብለው ሰይመውታል። ትልቁ ደስታዬ ያቀናው ነው ያሉት። እንኳን ደስ ያለው እንላለና ወይም እንኳን ማርያም ማረችው ነው የሚባለው። ጊዜ ስጥ አመሰግናለሁ። ሌላ የመጽሐፍ ምረቃ እዚህ ዋሽንግተን አካባቢ ለማድረግ እቅድ እንዳላቸውም ገልጸውልኛል። ቀሪ ኮፒዎቹን በሙሉ ካስመጡ በኋላ እስቲ ይህን መጽሐፍ ለምን እንደጻፉትና ወይዘሮ አመልማል ምን መልእክት ለማስተላለፍ እንዳቀዱ ርዕሱንም እንዴት እንደመረጡ ይግለጡልን። ባልተቋጨ ጉዞ ውስጥ ላስተላልፍ የፈለኩት ኢትዮጵያ ውስጥ ላለፉት ሀምሳ ዓመታት ብዙ ችግር አልሰናል። ግን እስካሁን ድረስም እየተቋጨ አይደለም። አገራችን ከምንፈልጋት የእድገት ደረጃ ላይ ከምንፈልገው የእድገት ማማ ላይ ደርሳ አላየናትም። ያ የሚሄደው ጉዞ እዛ ከምንፈልገው ላይ አላደረሰንም ማለት ነው። ይሄንን ነው ላሳ እየፈለግኩት። ሌላው ደግሞ ምንድን ነው፣ ባለፉት ሃምሳ ዓመታት ውስጥ ኢትዮጵያ ሶስት መንግስታት እናሳልፋለች። በእነዚህ ሶስት መንግስታት ውስጥ የነበረው የህብረተሰቡን ፖለቲካዊ ኢኮኖሚያዊ፣ እና ማህበራዊ ግንኙነት ትንሽ በመጠኑ ቢሆን ይዳሰሳል ብዬ አስባለሁ። ያልተቋጨ ጉዞ ከእርሱ እንደምንገነዘበው እንዳልኩት አገራችን ማንም ኢትዮጵያዊ በሚፈልገው መንገድ በሚፈልገው መልኩ አይደለም ያለችው። ስለዚህ ገና ጉዞዋ አልተቋጨም። ገና ትግል ያስፈልጋል። ገና እንቅስቃሴ ያስፈልጋል። ገና እጅ ለእጅ ተያይዘን የምንወጣቸው የሚሄድባቸው ቁልቁሎቶችና ዳገቶች አሉ እኛ ከምንፈልገው የእርገት ደረጃ ላይ ለመድረስ ማለቴ ነው። ደራሲዋ በመጽሐፋቸው ውስጥ የግል ማለትም የራሳቸውን ሕይወት የማንጸባረቅ ሁኔታ እንደ ተጠበቀ ሆኖ በይበልጥም በ1960 ዎቹ ዓመታት በነበረው በተማሪው እንቅስቃሴ ላይ ያተኮረ ሥራ መሆኑ ይስተዋላል። ያም ብቻ አይደለም በየመንግስታቱ የነበረውንና ያለውን የሰብአዊ መብት አለመከበር፣ የሐሳብ ነፃነት መገደብ የሚያሳይበት ሁኔታም አለ። እውን ደራሲዋ ያን እንዲያንጸባርቅ አልመዋል? አዎ፣ መልእክቱም እሱ ነው። ባለፍንባቸው ጉዞዎች፣ በተጓዝንባቸው ጉዞዎች ውስጥ የምንፈልገው ዲሞክራሲ አልመጣም እና ትግል ገና ይጠይቀናል። በተማሪው እንቅስቃሴ ውስጥ ከኃይለ ሥላሴ ጀምሮ የታየው እንቅስቃሴ ብዙ ትውልዶች ያለቁበት፣ ብዙ ወጣቶች የሞቱበት፣ ለሀገሪቱ ይጠቅማሉ ተብሎ የታሰቡ ሰዎች ያለፉበት ትግል ግቡን አልመጣም። ለዚህ ነው ጉዞ ያልተቋጨው። እስቲ የስዕሉን ትርጉም ይግለጡልን ወይዘሮ አመልማል። ጀርባው ላይ አንዲት ሴት ልጆች ይዛ ትጓዛለች። እነሱ ደግሞ ያንድን የሆነ የሩቅ ቦታ የሚያሳዩት ይመስላሉ። እስቲ ከርዕሱ ጋር ግንኙነት ካለው ያብራሩልኝ። እቺ ሴት በግራና በቀኝ ልጆች ይዛለች። ልጆቿ ከርቀት የሚያሳዩት ነገር አለ። ቀስተ ዳመና አለ። ቀስተ ዳመናው የኢትዮጵያን ባንዲራም ያመለክታል። ተስፋ ነው። ስዕሉ ላይ የፀሐይ ብርሃን ይታያል። ጠመዝማዛ መንገድም ይታያል። ግን በህብረት እጅ ለእጅ ተያይዘው ከተነሱ ከዛ ከሚያዩት በርቀት ከሚታዩ ተስፋ መድረስ ይቻላል ነው እጅ ለእጅ ተያይዞ በህብረት መንቀሳቀስ ከተቻለ ከተፈለገ ቦታ ላይ ይደረሳል። ለምሳሌ ያልባሃ ፓንፈጣፊ ጊዜ ያለመተባበር ውድቀት እንደመጣ ችግሩ አንድ ሆኖ ሳለ በተለያየ አቅጣጫ በመሄዳችን ምክንያት ስተናል። ከእያንዳንዱ ትግል ጀርባ ያለውን ስህተት አይቶ ከዛ ስህተት ተምሮ ወደፊት በተሻለ መንገድ እንቅስቃሴ ውስጥ ገብቶ የተሻለ ጉዞ መጓዝ እንደሚቻል ለመጠቋም አሳይቻለሁ። ለምሳሌ ያክል ትሩፋትና ፍቅሩ ሲነጋገሩ ታሪኩን ጻፈው ጻፈው ምናልባት መጪው ትውልድ ከውድቀታችን ሊማር ይችላል። ከጥንካሬያችን ደግሞ እንወስደው ትምህርት ሊኖር ይችላል። የሚላለ እንዲሁ በገርድፉ ነው የምገልጸው። ስለዚህ ከተጓዝነው ጉዞ ስህተቱ ምንድን ነው፣ የሚጠቅመንስ የትኛውን ነው ብሎ ትውልዱ ካሰበ ከዚያ ተምሮ የራሱን እንቅስቃሴ፣ የራሱን ትግል፣ የራሱን አካሄድ አሳምሮ ሊሄድ ይቻላል። ያ ከሆነ ጉዞው አጨራረሱ መልካም ይሆናል ማለት ነው። ያ የተፈለገውን ብሩክ ተስፋ ይደረስበታል ማለት ነው። ትሩፋት አሁን ተጠቅሳለች። በመጽሐፉም ዋናው አገጸ ባህሪ ነች። በዚህ የታሪክ ጉዞ በዚህ የተማሪውም የማኅበረሰቡም የህይወት ጉዞ ትሩፋት የማን የምን ተምሳሌት ነች? ወይዘሮ አመልማል እንግዲህ ከኃይለ ሥላሴ ስርዓተ ማህበር ጀምሮ በነበረው የተማሪ እንቅስቃሴ ብዙ ሴቶች ተሳትፈዋል፣ መስዋዕት መከፍለዋል። በየሀብታም በኩል ብንሄድ በመኢሶንም ብንሄድ በሌላውም በደርግ በሰደድ በኢጭአት እየተባሉ ከግራም ከቀኝም ብቻ ብዙ ሴቶች ለትግሉ ሲባል ወድቀዋል፣ መስዋዕት መትከፍለዋል። ከነዛ ውስጥ ተመዛ የወጣች አንዷ አራት ትሩፋት። እቺ ትሩፋት ግን እንደ ጓደኞቿ አልሞተችም። የኃይለ ሥላሴን መንግስት አይታለች። የደርግን መንግስት አይታለች። ይሄንንም መንግስት አይታለች። በሦስቱ መንግስታት በኩል ህይወት ተመችቷት አልኖረችም። በትግሉ ውስጥ ተሳታፊ ሆና ስትነሳ፣ ስትወድቅ፣ ስትታሰር ነበር። ኢትዮጵያውያን ሴቶች ምን ያህል ለትግሉ አስተዋጽኦ እንደነበራቸው፣ ምን ያህል ጠንካራ እንደነበሩ፣ ምን ያህል ጎበዞች እንደነበሩ የእነዛ ሴቶች ተምሳሌ ናት ትሩፋት። መቼም መጽሐፉን በዚህ አጭር ዝግጅት መዝለቅ አንችልምና ቀሪውን ለአንባቢ መተው መርጠናል። ግን አንዳንድ አንባቢያን ያሏቸውን ለመስማት የደራሲ አመልማልን መልስ እናቅርብ እና አንባቢ ምን አለውት? እስቲ ምን አስተያየት አገኘ? ያነበቡት ሰዎች የቃላት አጠቃቀሙ፣ የገጸ ባህሪያት አሳሳሉ፣ አካባቢ አገላለጽ ጥሩ እንደሆነ ነግረውኛል። በታሪኩ አኳያ በተለይ የእኔ ትውልድ የሆኑ ሰዎች ይሄ መጽሐፍ የእኔን ግዴታ እንደተወጣሁ ማለትም ታሪኩን ለትውልድ እንደጻፍኩ ነው የነገሩኝ። የራስሽን ግዴታ ተወጥተሻል ሰዎች በዛም በሀምሳዎቹ በስልሳዎቹ የነበርን ሰዎችንም ታሪክ አስቀመጠሸዋል። ይሄ አንድ አንድ ግዴታ እንደ መወጣት ነው ብሎ የሰተኛ አስተያየት አለ። አስተያየቱ ደስ ብሎኛል። እንዴታ! መቼ ሰው ደስ ይለዋል? የወለዱትን ሲስሙለት፣ የደገሰውን ሲበሉለት እንደተባለው መጽሐፉ የአሁኑን ትውልድ የሚጠይቅም ነው። እኔስ የሕዝብን ታሪክ ሊለውጥ የሚችል ምን ማድረግ አለብኝ? ያለፈው ጉዞስ በአጭር ተቋጨ እንበል እንዳነበብነውና ነውና እንደተረዳነው ከሆነም የዛሬው ትውልድ ከዚያ ተምሮ ዛሬ ምን ይጠብቀኛል ብሎ ራሱን እንዲጠይቅም ያደርጋል እንላለን። ሌላው ነጥብ ይሄኛው ያልተቋጨ ጉዞ ነውና ጉዞውን የሚቋጭ አሊያም ወደ መቋጫ የሚያዳረስ ሌላ መጽሐፍ ጀባ ሊሉንም ይችሉ ይሆናል። እንግዲህ ወይዘሮ ለማንኛውም የመጀመሪያ ድርሰታቸው መሆኑን ገልጸው ልናል። እና እንዲያው ለነገሩ ከምን ተነስተው ነው ደራሲ ለመሆን መጽሐፍ ለማሳተም የፈለጉት የሚል ጥያቄ ሰንዝር ያለሁ። ምናልባት ለዛ የሚሰጡን መልስ የውይይታችን መቋጫ ቢሆን ወይዘሮ አመልማል ብዙን ጊዜ አያቴና አጎቴ ግጥም ይችላሉ። በተለይ አያቴ ብናደድ፣ ስታዝም፣ ደስ ሲላት ብዙን ጊዜ በግጥም ትገልጻለች። እንዲሁም ደግሞ ባሏም ሲያስቀይሟት ትገጥም ነበር። አንዳንድ ጊዜ በቃሏት ነገር ነበር። ምናልባት ምናልባት ያ ነገር ወደ ስሜት ገፍቶኝ እንድሆን እላለሁ። ሌላው ግን ትልቁ መሰረት ትምህርት ቤት ነው። የሚያበረታቱኝ መምህራን ነበሩ። በዚህ አጋጣሚ ላመሰግናቸው ወዳለሁ። እንዲያውም ዘግይቻለሁ። እንደነሱ ግፊት ቀደም ብዬ መጀመር ነበረብኝ። በሰላሳዎቹ በአርባዎች አመቴ ካለፈ ነው የጀመርኩት ብዬ ነው የማስበው እና በትምህርት ቤት በኩል ያሉ መምህራን ናቸው። ከቤትም የአያቴን መጠነኛ አስተዋጽኦ አድርጓል ብዬ ያስባለሁ። ይሄ ነው እንግዲህ። ወይዘሮ አመልማል አንዳርጌ በጣም ነው ማመሰግነው። ያልተቋጨ ጉዞ ወደራሲ ጥፊ እንኳ ይደገማል ይባላል። አንባቢ ሌላ የሚጠብቅ ይችላል ተስፋ አለኝ፣ ሌላም እንደሚያዘጋጁ ወይም መጽሐፍ እንደሚጽፉና እንደሚደርሱ። ለዛሬው እግዚአብሔር ይስጥልኝ። እኔም እግዚአብሔር ይስጥልኝ። ሴቶችንም ለንባ በረታታት የምታደርጉትን ጥረት አደንቃለሁ። ከአሁን በፊትም ጓደኛ ወይዘሮ ቆንጂት ብርሃንን አቅርባችኋታል። አመሰግናለሁ። So. you. የበጎ ሰው ሽልማት ድርጅት ከዲያቆን ዳንኤል ጋር ወዳደረግን ውይይት እንሂድ ልትለኝ ነው አሎላ አይደል? አሁን አዲሱ መልካም አይመስልህም? በጣም ድንቅ ነው። በተያያዥነት አንድ ቃል ልናገር፣ ከደራሲ ጋር ስለተወያየን ማለቴ ነው። ዛሬ ሁለት ደራሲያንን አወያይተናል። ሶስተኛም አለኝ ልትለኝ እንዳይሆን። ለዛሬም ባይቀር ባሎላ ተጽፎ ያለቀ ሁለታችንም ጋ ያለ ግን ሁለታችንም አንብበን የጨረስነው አይመስለኝም። በዶክተር አክሊሉ ሀብቴ የተሰናዳ ስለ ኢትዮጵያ ትምህርት በጣም ሰፊ ገለጥ ያለው መጽሐፍ አለ። ለቀጠሮ ቀጠሮ መያዙ ጥሩ ይመስለኛል። እንደውም የትምህርት ነገር ባለፈው አወያይታቸዋል። ሌላም በተከታታይ በትምህርት ጉዳይ የሚያወያየዋቸው የትምህርት ሰው አሉ። የትምህርት ጉዳይ የሚያስፈልግበት ሰዓት ይመስላል። ወዲሁ የሚያመቱ መጀመሪያ ነው። መጽሐፉ ከተመረቀ በኋላ እናቀርባቸዋለን። አሁን ስለ በጎ ሰው ሽልማት እንነጋገራ እንግዳችን ቀደም ብለን ከንጉሴ ጋር በሰላምታ የገታ ነውና ለአሁን ያቆየ ነው። የበጎ ሰው ሽልማት ድርጅት ኃላፊ መዋዘ ጥበባት ዲያቆን ዳንኤል ክብረት ነው። እንዲህ ያለው ሽልማት ከዚህ ቀደም ዲያቆን ዳንኤልን ስናናግር ሳያመልጡን ደረስንባቸው የሚል ቃል ተጠቅመዋል። ዛሬ አንዳንዶቹ በህይወት የሌሉትን ጭምር በጊዜው የሚወዳቸው ለስራቸው አክብሮት ያለው ትውልድ መኖሩን ማሳየት ትልቅ ነገር መሆኑን ጠቁሞ ነበረ። ዲያቆን ዳንኤል ንጉሴን እንደምን ሸለማችሁት፣ እንደምን ለክብር አበቃችሁት የሚለውን ጨምረ ያን የምትመኙትን በህይወት እያሉ የሚገባውን አክብሮት ለመስጠት የምታደርጉት ጥረት አንድ ሌላ ቁጥር የጨመረ ይመስላል። ተጫወተ ከመስፈርቱን ብትጀምር ትችላለህ። ማዘ ጥበባት አመራረጡ እንዴት ነው ከሚለው ጀምረህ ያሉላን ጥያቄ። እሺ በጣም አመሰግናለሁ። ይህንን ድል ስላገኘሁ የእኛ ሂደት አራት ምዕራፎች ያሉት ነው። የመጀመሪያው ህዝቡ በጎ የሰሩ ሰዎችን ጠቁሙ የሚል ማስታወቂያ ይነገራል እና ያኔ በመዘኛችን በዋናነት አንደኛ በዛ በተሰማሩበት መስክ ያንን ተጠቅመው ታላቅ ሊባል የሚችል እንደው ሁላችንም በተለምዶ ልንሰራው ከምንችለው አንድ ደረጃ ከፍ ያለ ስራ የሰራው ፣ ሁለተኛ ደግሞ በዛ ያገኙትን እውቅናም ይሁን ገንዘብም ይሁን ዝናና ክብር ለበጎ ነገር የተጠቀሙበት ሀገር ለማልማት፣ ህዝብን ለማስማማት፣ አዲስ የሚመጣውን ትውልድ ለመቅረብ፣ ታሪክ ለማቆየት፣ የኢትዮጵያን ስም ከፍ ለማድረግ በሌሎች ሰዎች ላይ ደግሞ በጎ ተጽዕኖ አሳድረው እነሱን የመሰሉ ሰዎች እንዲተካ ለማድረግ ያደረጉት አስተዋጽኦ ከዛ ሶስተኛው መመዘኛ ደግሞ እነዚህ ሰዎች በዚህ ዘመናቸው ካገኙት እድል አንጻር የሰሩት ስራ። አንዳንዴ አንዳንድ ሰው አምሳ ዓመት ተሰጥቶት የአምስት አመት የሚሰራበት ጊዜ ያለ፣ አምስት አመት እድል ተሰጥቶት ደግሞ የአምሳ አመት የሚሰራበት ጊዜ እና ካገኙት እድል የገንዘብ የስልጣን የጊዜ የተለያየ አቅም እድል አንጻር ምን ያህል አስተዋጽኦ ለዚች ሀገር ሰርተዋል የሚለው በዚህ በሶስት መመዘኛ ሰዎች ጠቁሙ ብለን የተለያዩ ሰዎች በዚህ ዙር ለምሳሌ ከሁለት መቶ አምስት በላይ ሰዎች ተጠቁመው ወደ ሁለተኛው ደረጃ ደግሞ የምርጫ ኮሚቴው የእነዚህን ሰዎች ታሪክ ይሰበስባል። በተጠቆሙበት መስክ በአስሩ ዘርፎች እነዚህ ሰዎች በእውነት ሰርተዋል የሚለውን ታሪካቸውን ይሰበስብና ከዛ ከመስፈቱ ጋር የተያያዘ የደረጃ ላይ ያሉ ሶስት ሶስት ሰዎችን በጠቅላላ ሰላሳ ሰዎችን ይመርጣል። ይሄ ቀጥሎ የሚመጣው ሁለተኛ ደረጃ ነው። ከዛ በኋላ ሶስተኛ ደረጃ የነዚህን ሰላሳ ሰዎች የህይወት ታሪክ አዘጋጅተው ከስራቸው ጋር በእያንዳንዱ ድረስ አምስት አምስት ለሚሆኑ በጠቅላላ ለአምሳ ዳኞች እነዚህ ዳኞች አንዳቸው ከይላቸው አይተዋወቁም። በየራሳቸው ነው የሚሰጣቸው። ለምን የጋራ ጉዳይ እንዳይኖር፣ ሁለተኛ ለህዝብ ማንገልጻቸውም ለምን ለምን ኔን ተተገል የምረጥ የሚል ሁኔታ ውስጥ እንዳይገቡ። እነዚህ ዳኞች በየራሳቸው የሰጡት ውጤት ይመጣና አንድ ሁለት ሶስተኛ ብለው እነሱ በተቁት መሰረት ይለያሉ። ከዛ በኋላ አራተኛው እየሽልማት የሽልማት ስነ ስርአቱ ነው። በቀደም አስያ ስምንት ቀን የተከናወነው እጩዎችን ጨምረው ምክንያቱም ለእኛ ከጣጣት ይበልጣል ስለሚባል ነው እንጂ ሁሉም ጀግኖቻችን ናቸው። ሁሉም ትልቅ ስራ ሰርተው ነው ዙም የጠቆማቸው ታሪካቸውም የሚያሳዩ ስለዚህ እነዚህን ሰዎች ስራ የሚያከብር ስነ ስርአት ደግሞ አመቱ መጨረሻ በቀደም ዕለት ነ አስያ ስምንት ቀን አከናውነናል። ና ይህን ለማካሄድ ረዥም ሂደት የፈጀ በዚህ ደረጃ ያለፈ ነው። ጋሽ ንጉሴን በዚህ ሂደት ውስጥ ነው መጀመሪያ የተለያዩ ሰዎች ጠቆሙት። ከዛ የህይወት ታሪኩን ተመሰል የህይወት ታሪካቸው እንዴት ነው ከራሳቸው ሌሎች እነሱን ከሚያውቁትን ሰዎች ስለ እነሱ የተጻፈ ከተገኘ ወይም አብረዋቸው የሰሩ ሰዎች። በጣም ከባዱ ኢትዮጵያ ውስጥ ነገር የኢትዮጵያውያንን ታሪክ ማግኘት፣ በተለይ የቤተክህነት ትልቅ ማዕረግ የደረሰ ወይም በመንግስት ስራ ትልቅ ስልጣን የገባ ወይም ደግሞ በወታደራዊ ማድረግ ትልቅ ደረጃ የደረሰ ሰው ካልሆነ ከዛም ካለፈ ትንሽ አርቲስትና ስፖርት ሰው ጋር ካልሆነ የሌሎችን ሰዎች ታሪክ ማግኘት ከራሳቸው ማግኘት ራሱ በጣም እነሱ ሲሰሩ ነው እንጂ የኖሩት ታሪካቸውን አይመዘግቡትም። ዶኩመንቶች ብዙም የሏቸውም። ስለዚህ ከተለያየ አቅጣጫ ባለሙያዎች ያስተማርተን እነዚህ ሰዎች ታሪክ ምጠ የበጎ ሰውነት እንደ ስሙ መመዘኛም የሚያረካ ነው። በጎነትንም የሚያጎላ ነው። የአዲስ ትውልድ አዲስ ምዕራፍም አድርገን ልንቆጥረው እንችላለን። ከዚህ ቀደም አሜሪካ ድምፅ ራዲዮ ተገኝተ በፌስቡክ በቀጥታ በተሰራጨው የቪዲዮ ቃለ ምልልሳችን ላይ አዲሱ ትውልድ ከእጁ እንዲያስገባ የሚፈለገውን በራሱም የሚመራ መሆኑን ጠቁመሃል። ወጋችንን ለማጠቃለል ዋና ዋናዎቹ ተሸላሚዎቻችሁንም እንደ እግረ መንገድህን በእድሜም ገፋ ያረጉትንም ትነግረናል። ከወጣቶቹ ከራሳቸውስ ለዚህ ክብር የበቃ አለ ከመካከላቸው? እሺ ልክ ነው። ምክንያቱም አገር ከወቀሳና ከከሰሳ በላይ በበጎነትና መልካም በሚሰሩላት ሰዎች ትገነባለች ብለን እናምናለን። እና እነዚህም ሰዎች አራይ አድርጎ የሚከተል ትውልድ ሲመጣ ሁለት ጥቅም አለው። አንደኛ እነዚህም ሰዎች ሰርተው ሰርተው ሰርተው ምንም እንዳልሰሩ ተደርጎ ሁልጊዜ እነሱ በማይሰሙበት ሁኔታ መቃብራቸው ላይ አስካይናቸው አጠገመ ታሪካቸው የሚነገረው እነሱ አይሰሙትም። ሌላው ሰው ነው የሚሰማው በሕይወታቸው ክብር የለም። እኛ ግን እንደው አንዳንዴ በሕይወት ካለ ሰው ይልቅ ከብት ያለ ክብራል። ይሄ መቀየር አለበት ብለና ማለት፣ ሰዎች ቁመው መስማት አለባቸው። ሲመሰገኑ ልጆቻቸው መኩራት አለባቸው። ዘመዶቻቸው መኩራት፣ እነሱ የሰሩበት መስሪያ ቤት፣ እነሱ አብረዋቸው የሰሩ ሰዎች መኩራት መች። እንኳን ደስ ያለህ መባል ያለበት ሰው በእንዲህ አይነት ስራው ጊዜ ነው ብለና ማለት፣ ሰሞኑን የሚያየነው ትልቅ ደስታ በህዝቡ ዘንድ ይሄ ነበረ እና ሁለተኛ ደግሞ ሳይሄዱ መድረስ መቻል አለብን። ከዚህ በፊት እኮ ከሸለምናቸው ሰዎች እነ አቶ ሀብተ ስላሴ ታፈሰ እኮ አልፈውን ሂደዋል። እነ አባባ ተስፋዬን ሸልመናል፣ ግን ይኸው ሄዱ። እነ ዶክተር ወልደ መስቀል ኮስትሬ እኮ በጥቂት ነው አልጋ ላይ ሆነው ያገኘ ናቸው እና እንደ ሁልጊዜ ሳናገኛቸው ታሪካቸውን፣ ምን እንደሰሩ እነሱም ሳይሰሙ መሄዳቸው ይቆጭነት፣ ርግማንም ነው ያዝናሉ እነዚህ ሰዎች። አይ ኢትዮጵያ ሀገር የሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የሚሉ ግጥሞች እኮ የሚነግሩን ነገር አለና፣ ይሄ ይሄንን ቀስ እያልን መቀየር የመከባበር መሸላለን የመወዳደስ ከመወቃቀስ ወደ መወዳደስ አንዱ አንዱን ከመስበር ወደ መጠናከር የሚያስኬት ባህልን እናመጣዋለን ብለን እናምናለን። በእውነት በቀደምም ያየ ነው ምሳሌ የአቢሲኒያ ባንክ ከዚህ በፊት በተሸለሙ ግን በህይወት በሌሉ አምስት ትልልቅ ሰዎች አባባ ተስፋይን ጨምሮ እኛ አዝማች ተስፋ ገብረስላሴ ስላሴ በእነ ዘውዴ ረታ፣ በዚህ በእነ ሀብተ ስላሴ ታፈሰ፣ በነዚህ በነዚህ ስም ቅርንጫፍ ሰይማለው ማስታወሻ እንዲሆን ብሎ በአዋጅ ነው በቀደም የተናገረ ይለኛ ትልቅ ነገር ነገር ደግሞ ከመዘጋጃ ቤቶች ጋር እየተነጋገር መንገድ አደባባይ ከንግዱ ማህበረሰብ ጋር እየተነጋገር ደግሞ ህንጻዎች የሚያገር ብትመጡ ብዙዎቹ ህንጻዎች ቲቲ ህንጻ፣ ኬኬ ህንጻ፣ ቲፒ ህንጻ ነው። እነዚህ ትልልቅ ሰዎች እንዲሰየሙ ምን አለበት እና በአንድ በኩል ክብር ነው፣ በሌላ በኩል ደግሞ በረከት ነው። እነዚህ ሰዎች ለሀገር ሰርተው ነው የሄዱት እና ይሄንን ልማት ይቀየራል በሂደት ብለን ነው የምናምነው። እና አሁን በቀደም ዕለት ከተሸለሙት መካከል እንግዲህ ቅድም ያቀረባችሁት ላለፉት አምሳ አመታት በጋዜጠኝነት ደከመኝ ሳይል በነዚያ በሶስት መንግስታት ዘመን የሰራው ንጉሴ አክሊሉን ጨምሮ በጋዜጠኝነትና በሚዲያ በሳይንስ እንደሆነ ኤመሪተስ ፕሮፌሰር ንጉሴ ተበጀ በዚች ሀገር የሲቪል መሀንዲስ እና ታሪክ ወደሬ የማይገኝላቸው ታላቅ ሰው ናቸው። እንዲያውም ብዙ ኢትዮጵያዎች የተሰሩት ድልድዮች፣ ትልቅ መንገዶች፣ አንዳንድ ጊዜ እንዲያውም የኢትዮጵያ ድልድዮች በጣሊያን የተሰሩ ስለሆነ ትልቅ ማሽነሪዎች ገብተው እዚች ሀገር ማለፍ ይቸገራሉ። ምክንያቱም ድልድዩ ይችላል አይችልም የሚል ዲዛይኑ የለም፣ ጣሊያን ሰርቶት ነው የሄደው። ማንም ስትራክቸራል ዲዛይኑን ያስቀመጠው የለም። እኒህ ሰው ባይኖሩ ብዙ ማሽነሪዎች ሊያልፍ አይችልም ነበር፣ ብዙ ፋብሪካዎች ሊገነቡ አይችልም። እኒህም ሰው

ልክ ነው። ፌስቱላ ሆስፒታል መስራችና ላለፉት ብዙ አመታት ኢትዮጵያን ያገለገሉት ህፍጽን አመት በላይ ናቸው። በሽምግልናቸው ነው እኛ ጋር ክብረው የመጡትና ዶክተር ካትሪን ሀምሊን እሳቸው የዛን ቀን የተናገሩት ነገር አለ። በጣም እንዴት እንደተደሰቱ ህዝቡ እሳቸው ሲገቡ በልልታ ሲቀበላቸው በእውነት ታቦት የነገሰ ነው እንጂ የሚመስል የነበረው ዶክተር ካትሪን ሀምሊን ላይ ህዝቡ የነበረው ክብር። እንዲያውም በሁለት ሰዎች ተደግፈው ነው የመጡት፣ አርጅተዋል እኛ በቀጣው ወደ መድረኩ ይሄዱ ስንላቸው የለም፣ እንደ ሌላው ሰው በስነ ስርአቱ መሰረት ነጋሪት እየተጎሰመ ጥሩምባ እየተነፋ አጋፋሪው ከኋላቸውና ከፊታቸው እየቀደመ አብሬ መዞር አለብኝ ብለው በዛ ስነ ስርአት ነው የከበሩት። በጣም ትልቅ ነገር ነበረ። በዚሁ እግረ መንገድ የሚያነሳው መሰረተ ትምህርት ብዙዎቻችን ሲነሳ በኢትዮጵያ ውስጥ አንዱ ከተሳኩ ነገሮች አንዱ መሰረተ ትምህርት ነው እና ብዙ ጊዜ መሰረተ ትምህርት ሲነሳ ስማቸው የማይነሳ ታላቅ ሰው አቶ ማሞ ከበደ ሸንኩት ከሰማንያ አምስት በመቶ በላይ የሆነውን ኢትዮጵያ ስራ የሰሩ ብዙዎቹን ከማይምነት ያላቀቁ። ብዙ ጊዜ ባለስልጣናቱ ናቸው ስማቸው የሚነሳ፣ እኒህ ትልቅ ባለሙያ ስማቸው የማይነሳ። በዚያን ቀን ሲሸልሙ የነበረው ልልታ የነበረው ድባብ በጣም ታላቅ ነበር። ንጉሴ ጊዜ ስትልኝ ያስታወቅ የውዳሴ ዲያግኖስቲክስ ማዕከል ባለቤት አቶ ዳዊት እዚህ ሀገር እነ ኤም አር አይ እና እነ ሲቲስካን በጣም ውድ ናቸው ለዳው ማህበረሰብ። ብዙዎች ደግሞ ይታዘዝላቸዋል፣ ግን ከየት ያመጡት? እኒህ ሰው በዛ በድርጅታቸው በየቀኑ ከአስር እስከ ሀያ ሰዎች በነጻ ነው ያቀቡ። እንዲያውም ይህን ሰሞን የጳጉሜን የነጻ ሳምንት ብለው ድሃ ነን የምትሉ አቅም የለንም የምትሉ ኑ በነጻ ዲስካን እንሰራላቸዋለን ኑ በነጻ ኤም አር አይ እንሰራላቸዋለን ብለው አውጀዋል። ይሄ ትልቅ ነገር ረዞች ትልቅ ሆይታ የ የሚሰጥ ነገር ነው እና እንደዚህ እንደዚህ አይነት ትልቅ ሰዎች አሁን ሰጥቸው ወጣት ናቸው። ከወጣቶቹ ጉዞ አድዋ ከአዲስ አበባ አድዋ ድረስ አባቶቻችን እዛ ድረስ የተዋጉት በእግራቸው ሄደው ነው ብለው እነዚህ ወጣቶች በየአመቱ የአድዋ ዘማቾች በተጓዙበት መንገድ ጥበብ ያለውን ቅርስ እየጠበቁ ትልቅ ስራ የሰሩ ወጣቶች ናቸው። ወጣቶች ተነሳሽነት መቀሌ ላይ እየነበረው እንዳ ኢየሱስ ምሽግ ላይ ያኔ ሁላችንም የምናነሳው እቴጌ ጣይቱ ውሃውን ይዘው ምሽጉ እንዲሰበር ባደረጉ ጊዜ ምሽጉን የሰበረት ኢትዮጵያውያን አዋቁ የጣሊያኖቹ በክብር ሲቀመጥ የኢትዮጵያውያን አጽም በተራራው ፈራርሶ የትም ሰጥሎ፣ እነዚህ ወጣቶች ከመቀሌ ዩኒቨርሲቲ ጋር በተለይ ከፕሬዚዳንቱ በእሳቸው ትልቅ ተነሳሽ ወጣቶቹ ባደረጉት ቁጥቆታ እንደገና ምሽጉ እንደገና ተጠግኑ መቃብራቸው አጽሙ ተሰብስቦ በክብር በኢትዮጵያዊ ክብር ተቀብሮ ያንም የድሮ ማስታወሻ ሙዚየም ተሰርቶ ትልቅ ስራ የተሰር። እዚህ አንጎል ላይ የነበረው የአጼ ሚኒሊክ ስም የተሰይሞ የነበረው ክሊኒክ ተዘግቶ ነበረ በቃ። እነዚህ ወጣቶች ባደረጉት ግፊት ነው እንደገና መልሰው እንዲከፈት ያደረገው። የውጫ ሊሆን የተፈረመበት ሽማ ንጉስ የሚባለው ዋርካው አንም በቃ እንደ ቅርስ የቆጥረዋል። በኋላ እነዚህ ወጣቶች ባደረጉት ጉድቆታ ግን የአማራ ክልል ከሀያ ሚሊዮን ብር በላይ መድቦ ይህን ቦታ በቃ መጠበቅ አለበት እስከማለት ደርሷል። እና ይሄ የወጣቶች ትልቅ ተነሳሽነት፣ እነዚህ ወጣቶች ማበረታታት፣ መሸለም ያስፈልጋል። ሌሎች ወጣቶች እንዲነሱ በምን ከወጣቶቹ እነዚህ በሀያዎቹ ውስጥ ያሉ ወጣቶች ተሸልመዋል። በሰላሳ በአርባ ውስጥ ውስጥ ካሉት እና አቶ ዳዊት ተሸልመዋል። ከክሊኒኮቹ እንደነ ንጉሴ አይነቶቹ፣ እንደነ ፕሮፌሰር ባህሩ፣ እንደነ ፕሮፌሰር ንጉሴ የተበጀ አይነት ሰዎች እነ ዶክተር መስፍን አረያ በኢትዮጵያ የአእምሮ ሕክምና በማይታወቅበት ዘመን በየክሊኒኩ በየጤና ጣቢያው በመላ አገሪቱ ከታች ከቀበሌ ከገብሬ ማህበር ጀምሮ እስከ አማኑኤል ሆስፒታል ዛሬ ለደረሰበት ደረጃ የስና አእምሮ ሕክምና ዛሬ ለደረሰበት ደረጃ በየቦታው ተመድበው የሰሩ ሰው ናቸው። እነዚህን ሰዎች ማመስገን መቻል አለብንና ይሄ ለእኛ ትልቅ ክብር ነው። ብዙዎቹ ሲያለቅሱ፣ ብዙዎቹ ሲገረሙ፣ ብዙዎቹ እንዴት ታሰብኩ እኔ እኮ የምታሰብ ሰው አልነበርኩም ሲሉ እንሰማቸው ነበር እና ለእኛ ትልቅ ሀገራዊ በረከት ነው ብለን ነው የምናምነው። በጣም ጥሩ ነው። በጣም ድንቅ ነው። እንግዲህ እንደው በባህልና በመንፈሳዊ አነጋገር ስራችሁን እግዚአብሔር ባርክ እንላለን። ብዙ ወገኖች በእናንተ ስራ ይደሰታሉ። ይሄንን በእውነቱ አስባችሁ መጀመራችሁ በራሱ ትልቅ ነገር ነው። ሂደታችሁም ይኸው ፍሬ እያሳየ ነው። በጣም እናመሰግናለን። ማዘጸባት ያቆንዳ ነው ዘለቄታ እንደሚኖረው ተስፋ ብቻ ሳይሆን እምነትም ጭምር ኖሮን ነው። አዲሱ ምናልባት ለዚህ ፕሮግራም ተከታታዮች ደጋግመን የሽልማት ጉዳይ ሲነሳ የምናመጣው አንድ ኢትዮጵያዊ ድርጅት በዚህ በዩናይትድ ስቴትስ ያለ ሲድ ማህበረ ግይሯን ዘረ ኢትዮጵያ የሚባል አለ። ሀያም አመታት በላይ የዘለቀ ነው። ሌላ ሲድ ኢትዮጵያ ውስጥ በአስተማማኝ መንገድ የተመሰረተ ይመስላል። ለመኖራችሁም ይሄን ስራ ለመስራታችሁም ታላቅ አክብሮት አለን። እግዜር ይስጥልን። ሙዓዘ ጥበባት ዲያቆን ዳንኤል ክብረት እኔም በጣም ነው የማመሰግነው ይህን እድል ስላገኘሁ በበጎ ሰው ሽልማት ኮሚቴ ስም ወደ አስራ አንድ የሚጠቡ የተለያዩ ባለሙያዎች በበጎ ፈቃድ ያለ ምንም ክፍያ ጊዜያቸውን እየሰጡ በሰሩት ስራ በሌሎች ድጋፍ ነው እዚህ የደረስነው እና ናንተም የሚዲያ ባለሙያዎች ደግሞ በየአቅጣጫው እነዚህም ሰዎች በማክበር ደግሞ ምክሻ ቤት ሰዎች ህዝብ በመንገድ ወጣቱ ትውልድ እንዲያውቃቸው እና እንዲመዘግባቸው የራሳችን ታሪክ እንዲኖረን ነገ በመማሪያ መጽሀፎቻችን ውስጥ የኢትዮጵያውያን ታሪክ ምንባብ ሆኖ እንዲገባ ልጆች ከዛ እርስተ ነገር አውጥተው ከዛ ቃላት ምስርት እንዲማሩ ለማድረግ በምናደርገው ጥረት የእናንተ አስተዋጽኦ ከፍተኛ ነው። ስላገኘው ስላገኘ ዜርስጥልኝ በጣም አመት ችን ከንጉሴ ጋር ነው ብለን የለ ብለንም ስናበቃ መስመሩ ላይ ጠብቀን እንዳትኬድ አይደል? ያለው አሁን ትክክል ነው። ቀጠሯችንን ስላከበርክ እናመሰግናለን ንጉስ በድጋሚ እንኳን አደረሰ፣ እንኳን አደረሰ፣ እንኳንም ደስ አለ ለበጎ ሰው በመብቃት እንኳን አብሮ ደስ አለን። ደስታው የጋራችን ነው። በተለይ እናንተ ሁለታችሁ እንደው ከእኔ ጋራ በሀሳብም እዛ መድረክ ላይ ስወጣ ነበራችሁና የሁላችንም የጋራ ደስታ ነው። እንዴት ነው እንግዲህ፣ አዲስ ዓመት አንዳንድ ባህላዊ ነገሮች አሉት። እንግጫ ነቀላው አሁን አይደለም ለሚካሄደው? አዎ፣ ቀደም ብሎን ጀምሮ አሁንም እንደዛ ነው። ቅዱስ ዮሐንስ አበባ የሆሽ የሚሉት እንግዲህ ሴቶቹ ነገ ነው። የዘመን አቆጣጠሩም እኮ ራሱ ቀደም ብሎ ኢትዮጵያ የዘመን አቆጣጠር ብለን ነበር። አሁን ብዙዎቹ አሁን ወደ ደቡብ ስትሄድ የራሳቸው የዘመን አቆጣጠር አላቸው። ሌላም አካባቢ እንደዚህ አይነት ነው እና አንድ አድርጎ የሚያስተሳስር ነገር ሁሉም የየራሱን ባህል ነው። ጥሩ ነው ነገሩ። ግን አንድ ሊያደርገን የሚችል ነገር ደግሞ የሚመለከተው እንደ ባህል ሚኒስቴር፣ እንደ ቱሪዝም ኮሚሽን ያለው ደግሞ የሚፈጠር ደስ ይላል። እንደው ምንድን ነው የጥንቱ የዘመን አለዋወጥ አንዳንድ ነገሮች ልትነግረን ትችላለህ ንጉሴ? እንግዲህ የዘመን አቆጣጠር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ነው የመጣው። ዘመኑ በዮሐንስ ስም ነው የሚጠራው። አራቱን ዘመናት ለምሳሌ፣ ዘንድሮ ማርቆስ፣ ባለፈው ዓመት ማቴዎስ፣ ወደፊት ሉቃስ ለሚቀጥለው ዓመት በሰላም ያደርሰን። ለአሁኑ እንግዲህ እንቁጣጣሽ ብለናሃል ንጉሴ። የተሻሉ ነገሮች እንዲመጡ ተስፋ እናደርጋለን። አሁን ከሚታዩት ጫና ያሉ ሁኔታዎችም ፈታ ያሉ፣ የሰውም ህይወት የሚሻልበት እንዲፈጠር እንመኛለን። ለአንተም ለቤተሰብህም መልካም አዲስ ዓመት ንጉሴ፣ እንቁጣጣሽ ደህና ሁላችንም መልካም በዓል ግሩብ የሙዚቃ ድምፅ ግሩብ የፀሐይ ብርሃን አረንጓዴ ለምለም የእፅዋቶች መልክ ኩል የመሰለ የወንዙ ውኃ ፍሳሽ ዘመን አልፎ ዘመን ሲተካ ለፍጥረታት የሚደርሳቸው ጸጋ ታላቅ የሕይወታቸው ዋጋ እውነት አይደል? ታላቅ የፍጥረታት የሕይወት ዋጋ በጣም ይሄ ሁሉ ከአዲስ ዓመት ጋር የሚመጣ ጸጋ ነው። በነገራችን ላይ አድማጮች በነገራችን ላይ ግን አድማጮቻችን፣ ተግታችሁ ጻፉልን፣ ደውሉልን። የስልክ ቁጥራችንን እናስታውስ 2022059942 የውስጥ መስመር 14 ትደውላላችሁ። ኢሜል ሆን አት ቪኦኤ ኒውስ ዳትካም ብላችሁ ትጽፋላችሁ ደብዳቤ ለሚቀናችሁ ለአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የራዲዮ መጽሔት አዘጋጆች 330 ኢንዲፔንደንስ አቨኒው ሳውት ዌስት ዋሽንግተን ዲሲ 20237 ላኩልን። አሁን ወደ ማጠናቀቁ ልንሄድ ነው። ለማጠቃለያ ዜና መዳረሻ ጀመር ያደረግነውን ሙዚቃ እንቀጥለዋለን። አሁንም በድጋሚ አድማጮች እንኳን አደረሳችሁ። ሰላም ደስታ ያለው መልካም አዲስ ዓመት ይሆንላችሁ። ለማጠቃለያ ዜናዎቹ የኖክ ሰማግዜር ነኝ። በዛሬው እለት በማዕከላዊ ሶማሊያ በለድወይን ከተማ የተከሰተ ፍንዳታ በትንሹ ሶስት ሰዎችን ሲገድል አስራ ሶስት ማቁሰሉን የሀገሪቱ ፖሊስ አስታወቀ። የደቡባዊ ዩናይትድ ስቴትስ ፍሎሪዳ ግዛት ዛሬ ማለዳ በከፍተኛ ዝናባዘል አውሎ ንፋስ ተመታች። በካሪቢያን ደሴቶች ከባድ ጥፋት ያደረሰችው አውሎ ንፋስ እርማ ዛሬ ማለዳ ኪ ዌስትን ስትመታ ከባለ አምስቱ የአውሎ ንፋስ ደረጃ አራት አጥፊ ኃይልን ይዛ ነው። አውሎ ንፋሷ በሰዓት 215 ኪሎ ሜትር የሚዥጎደጎድ ከባድ ንፋስ እየገፋት ፍሎሪዳን መምታቷን ብሔራዊ የህርኬን ማዕከል አስታውቋል። በሜክሲኮ ዋሃካ ግዛት የተከሰተው የመሬት መንቀጥቀጥ ያጠፋው የሰው ህይወት ወደ ዘጠና መድረሱን የሀገሪቱ ባለሥልጣናት አስታወቁ። በርዕደ መሬት መለኪያ ስምንት ነጥብ ሁለት ሬክተር የተመዘገበው አደጋ በፓሲፊክ ውቅያኖስ አቅራቢያ ወደ አንድ ሜትር ቁመት ያለው ተምዘግዛጊ የባህር ጎርፍ ሱናሚ አስከስቷል። የሰዓቱ ዜናዎች እነዚሁ ናቸው። የአሜሪካ ድምፅ ራዲዮ ዘውትር በየቀኑ በ19ና በ22 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ ነገ ሰኞ ወይም በሚቀጥለው ዓመት እንበል በሚቀጥለ በ2010 ዓ ም በሶስት ሰዓት መደበኛ ስርጭት ላይ እንገናኛለን። ከአቀናባሪያችን ንጉሥ ታምሬ ጋር ፕሮግራሙ አዘጋጅና አቅራቢዎችን የአዲሱ አበበና አሉላ ከበደ ነን። ሰላም፣ እንቁ ጣጣሽ